በቅድሚያም አርዕስተ ዜና። ፓኪስታን ውስጥ በደረሰ የአጥፍቶ ጠፊ የፈንጂ ጥቃት ቢያንስ 38 ሰዎች ተገደሉ። በመቶዎች የሚቆጠሩ ቆስሏል። ጥቃቱ የደረሰባት የላውር ከተማ የአገሪቱ ጠቅላይ ሚኒስትር የትውልድ ቦታ ነች። ብራስልስ፣ ቤልጅየም ውስጥ የሽብር ሰለባዎችን ለማሰብ በተደረገው ሰላማዊ ሰልፍ ላይ ተቃውሞ ያሰሙ ቀኝ አክራሪዎች በፖሊስ ተባረሩ። የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በሮም ቫቲካን የቅዱስ ጴጥሮስ አደባባይ ሰገነት ተገኝተው በትንሣኤ በዓል የተለመደውን ኡርቢት ኤት ኡርቢት ሐዋርያዊ መልእክት አሰሙ። ዜናው በዝርዝር ናይጄሪያ አንድ አጣሪ ቡድን ነገ ወደ ካሜሩን ልትልክ መሆኗን የፈረንሳይ ዜና አገልግሎት ገለጠ። አጣሪ ቡድኑ በካሜሩን ጸጥታ ኃይላት የተያዘች አንዲት የ15 ዓመት ታዳጊ ወጣት በእርግጥም እንዳለችው በቦኮ አራም በኃይል ከተጠለፉት በመቶዎች የሚቆጠሩ ልጃገረዶች አንዷ ስለመሆኗ ይመረምራል። ታዳጊ ወጣቷ አርብ ዕለት ካሜሩን ውስጥ በቁጥጥር ስር ያለችው ለአጥፍቶ ጠፊነት ተግባር እንደሷ 12 ኪሎ ግራም ፈንጂ ከታጠቀች ሌላ ልጅ ጋር ነበር። በካሜሩን ሰሜናዊ ክፍል ጥቃት ሊያደርሱ ሲሉ ተያዙ የተባሉት ሁለቱም ወጣቶች በቦኮ አራም ከሁለት ዓመት በፊት ሰሜናዊ ናይጄሪያ ቺቦክ ውስጥ ከተጠለፉት 276 ሴት ተማሪዎች መካከል እንደሚገኙበት መናገራቸውን የአካባቢው ባለስልጣናት ዛሬ ገልጧል። በፓኪስታን ምስራቃዊ ክፍል በምትገኘው የላሆር ከተማ ከመኪና ማቆሚያ ውጭ በተከሰተ ፍንዳታ የአውራጃው ሚኒስትርን ጨምሮ ቢያንስ 38 ሰዎች ተገደሉ፣ ከ100 በላይ ቆስሏል። የከተማይቱ ፖሊስ አዛዥ ሃይደር አሽራፍ ለአሶሽየትድ ፕሬስ እንደተናገሩት ከሆነ ጉልሻን ኤል ቅባል የተሰኘው የመኪና ማቆሚያ አካባቢ በተከሰተው ፍንዳታ ከ30 በላይ ሰው ቆስሏል። የመቁሰል አደጋው የከፋ በመሆኑም የሟቾቹ ቁጥር ሊጨምር እንደሚችል አዛዡ ገልጸው ነበር። በአካባቢው የትንሣኤ በዓልን ለማክበር በርካታ ክርስቲያኖች ተሰባስበው እንደነበረም ተገልጧል። ከተማይቱ የአገሪቱ ጠቅላይ ሚኒስትር ናዋዝ ሻሪፍ የተወለዱባትና ከፍተኛ የፖለቲካ ተሰሚነት ያገኙባት የፑንጃብ አውራጃ መዲና ናት። ፍንዳታው የሽብር ጥቃት መሆኑም ተገልጧል። የብራስልሱ የሽብር ጥቃት ሰለቦችን ለማሰብ ቤልጅየም ብራስልስ ውስጥ በሚገኘው ፓላስ ደላቦ አደባባይ ላይ የተደረገው ሰላማዊ ሰልፍ የቀኝ አክራሪዎች ተቃውሞ ገጠመው። አደባባዩ ላይ ወደ ተሰባሰቡ ሰላማዊ ሰልፈኞች ያቀኑ በመቶዎች የሚቆጠሩ ቀኝ አክራሪዎችን ፖሊስ ከተሽከርካሪ ላይ ሆኖ ግፊት ያለው ውሃ በመርጨት ከአደባባዩ አባሯቸዋል። ምንም እንኳን የቤልጅየም ፖሊስ ለጥበቃ ያስቸግረኛል በሚል ትናንት ሊደረግ የነበረውን ሰላማዊ ሰልፍ ቢሰርዘውም ዛሬ በአደባባዩ ከ500 እስከ 1000 የሚቆጠሩ ሰዎች ለሰልፍ መውጣታቸውን ሮይተርስ ዘግቧል። የተቃውሞ ድምፅ እያሰሙ ሰላማዊ ሰልፉን ለመረበሽ የሞከሩት ቁጥራቸው ወደ 200 የሚጠጉ ራሳቸውን ፋሽስቶች ሲሉ የሚጠሩ ቀኝ አክራሪ ሰልፈኞች መሆናቸውም ተገልጧል። ይህ በእንዲህ እንዳለ የጣሊያን ፖሊስ ከብራስልሱ የሽብር ጥቃት ጋር በተገናኘ አንድ አልጄሪያዊን በቁጥጥር ስር መዋሉን አስታውቋል። የቤልጅየም ፖሊስ በበኩሉ ተጠርጣሪዎቹን መመርመሩን ቀጥሏል። ዛሬ አራት ተጠርጣሪዎች ምርመራ የተደረገባቸው ሲሆን ሌሎች አምስት ተጠርጣሪዎች ደግሞ መልሰው መለቀቃቸውም ተገልጧል። በብራስልሱ የአየር መንገድና የምድር ውስጥ የባቡር የአጥፍቶ ጠፊዎች የሽብር ጥቃት ባለፈው ማክሰኞ ከ31 በላይ ሰዎች ሲገደሉ 340 ያሉ የመቁሰል አደጋ ደርሶባቸዋል። ይህ ዶይቼ ቬለ ሬዲዮ ጣቢያ ነው። የሶሪያ መንግስት ጦር ራሱን እስላማዊ መንግስት እያለ በሚጠራው አሸባሪ ቡድን ቁጥጥር ስር የነበረችውን የፓልሚራ ከተማ ሙሉ ለሙሉ አስለቅቆ መያዙን አስታወቀ። አሸባሪ ቡድኑ ከተማይቱን ለቆ ወደ ሷናህ ራቃና ዳይር ኤሶር ወደ ተሰኙት የምስራቅና ሰሜን ሶሪያ ከተሞች ማፈግፈጉ ተገልጧል። በቁፋሮ እንደተገኘች የሚነገርላት ጥንታዊቷ የፓልሚራ ከተማ በዓለም ቅርስነት ትታወቃለች። የሶሪያ ጦር ጥንታዊቷ ከተማን ከአሸባሪ ቡድኑ አስለቅቆ ሲቆጣጠር የከተማይቱ በርካታ ቅርሶች ወድመው እዚህም እዚያም ፈንጂዎች ተጠምዶባት እንዳገኛት ገልጧል። የተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት በእንግሊዝኛ ምጻሩ ዩኔስኮ የከተማይቱ ጥንታዊ ቅርሶች በአስቸኳይ እድሳት ተደርጎላቸው እንዲጠበቁ ጥሪ አስተላልፏል። የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በሮም ቫቲካን የቅዱስ ጴጥሮስ አደባባይ ሰገነት ተገኝተው ባስተላለፉት የትንሣኤ በዓል መልእክት በዓለም ዙሪያ በሽብር ጥቃት ሕይወታቸውን ያጡ ሰዎችን አሰቡ። የ79 ዓመቱ ርዕሰ ሊቃነ ጳጳሳት ፍራንሲስ የተለመደውን ኡርቢት የቱርቢት ሐዋርያዊ መልእክት ከዓለም ዙሪያ ለተሰባሰቡ በሺዎች የሚቆጠሩ ምዕመናን ባሰሙበት ወቅት የሽብርን ጸለምተኝነትና አስከፊነት ኮንኗል። በዓለም ዙሪያ በሚሊዮኖች ለሚቆጠሩ ምእመናን በቴሌቪዥን የሚተላለፈው የሮም ቫቲካን የፋሲካ በዓልና የጸሎት ሥነ ሥርዓት የተከናወነው በከፍተኛ የጸጥታ ቁጥጥር ነበር። ይህ ከራይኖዝ አቅራቢያ የሚተላለፈው ቦን ከተማ የሚገኘው ዶይቼ ቬለ ሬዲዮ ጣቢያ ነው። አድማጮች፣ ዜናውን ለማጠቃለል አርስተ ዜናውን በድጋሚ እናሰማለን። ፓኪስታን ውስጥ በደረሰ የአጥፍቶ ጠፊ የፈንጂ ጥቃት ቢያንስ 38 ሰዎች ተገደሉ፣ በመቶዎች የሚቆጠሩ ቆስሏል። ጥቃቱ የደረሰባት የላሆር ከተማ የአገሪቱ ጠቅላይ ሚኒስትር የትውልድ ቦታ ነች። ብራስልስ ቤልጅየም ውስጥ የሽብር ሰለባዎችን ለማሰብ በተደረገው ሰላማዊ ሰልፍ ላይ ተቃውሞ ያሰሙ ቀኝ አክራሪዎች በፖሊስ ተባረሩ። የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በሮም ቫቲካን የቅዱስ ጴጥሮስ አደባባይ ሰገነት ተገኝተው በትንሣኤ በዓል የተለመደውን ኦርቢት ኤት ኡርቢት ሐዋርያዊ መልእክት አሰሙ። ዜናው በዚሁ አበቃ።